ውድ በውጭ ሀገር የምትገኙ ትውልደ ኢትዮጵያውያን፣ በበርካታ የዲያስፖራ ኢትዮጵያውያን ጥያቄ መሰረት በጀመረው ሁላችሁንም ተጠቃሚ ለማድረግ ዝግጅቱን አጠናቆ ስራ መጀመሩን ስናበስር በታላቅ ደስታ ነው። የአባላት መስፈርቶች ሂደቶችን ስንመለከት ደግሞ አባል ለመሆን በቅድሚያ በውጭ ሀገር ኗሪነቱን የሚያሳይ ፓስፖርት፣ የመኖሪያ ፍቃድ፣ የሎ ካርድ እንዲሁም የአባልነት ፎርምን በመሙላት መላክ ይኖርቦታል። በመቀጠል በላኩት ፎርም መሰረት ለመመዝገቢያ ክፍያ ከፈጸሙ በኋላ በመቀጠል አባል